ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶው ጀምሯል። ለምሽቱ የያዝናቸው እናስታውቃችሁ። በተለያዩ ቦታዎች የሱን ስራዎች በማቅረብ በምስራቅ ኢትዮጵያ ያለው የኢትዮጵያ ሙዚቃ እንቅስቃሴ እንዲያብብ የበኩሉን ሚና በመወጣት ሂደት ውስጥ በታሪክ አንድ ስፍራ ይዞ ይገኛል። ወይም ደግሞ አንድ ስፍራ ሊይዝ ይችላል ብሎ መናገር ይቻላል። በምሽቱ የአንጋፋው ድምፃዊ ጌታቸው ካሳን ሕይወት እንዘክራለን። ሌሎች ዘገባዎችና ጥንክሮችም አሉን። ኤደን ገረባው መሰናደውን በመምራት አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ የድምፅና ምስል ምህንድስናውን በመከወን አብራኛለች። መሰናደው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ አብረውን ካሉ የስራ ባልደረቦች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የምሽቱ የመጀመሪያው ዘገባችን እዚህ ዩናይትድ ስቴትስ ውስጥ ያለ ታሪክ ነው። የዋሽንግተን ዲሲ ከመላው ሀገሪቱ ከፍ ያለ የጡት ካንሰር ህሙማን የሚገኙባት ከተማ ስትሆን ከነዚህ ውስጥ ከግማሽ በመቶ በላይ የሚሆኑት ደግሞ ጥቁር ሴቶች ናቸው። ጥቁር ሴቶች አስቀድመው በመድኃኒት ሊታገስ የማይችል ትሪፕል ኔጌቲቭ ለተሰኘ የካንሰር አይነቶች ተጋላጮች እንደሆኑ ጥናቶች ያመላክታሉ። ፒቢኤስ የዜና ጣቢያ ያጠናቀረው ዘገባ እንደሚከተለው ወደ አማርኛ ተመልሷል። ሚሼል ሃውኪንስ እና ልጇ መርሴዲስ በሀሳባቸው ውስጥ ያለው አንድ ነገር ብቻ ነው፣ አመታዊ የጡት ምርመራ። የኮቪድ-19 ወረርሽኝ ዓመታዊ የጡት ምርመራ ቀጠሮች እንዲጓተቱ አድርጓል። የአርባ አንድ ዓመቷ መርሴዲስ የጡት ምርመራ ስታደርግ ዛሬ የመጀመሪያዋ ነው። ጓጉቻለሁ፣ ትንሽ ጨንቆኛል ግን ይሁን። ሁለቱ ሴቶች በዋሽንግተን ዲሲ ወረዳ ስምንት በሚገኘው ብረስት ኬር ዋሽንግተን ተቋም ነው ምርመራ የሚያደርጉት። ተቋሙ በዲሲ ዙሪያ ላሉና ከዝቅተኛ ማህበረሰብ ለተውጣጡ 93 ከመቶ የሚሆኑ ጥቁሮች ለሚገኙበት ማህበረሰብ ድጋፍ ይሰጣል። በርናንድ የተቋሙ ሹፌር ነው። አሁን ለጉዞ ዝግጁ ነን። በርናርድ በመላው ከተማዋ በሚሽከረከረው ተንቀሳቃሽ ማሞግራፊ ወይም የጡት መመርመሪያ ማሽን የተገጠመለትን መኪና ይዞ ይዞራል። ብረስትኬር ዋሽንግተን ሴቶች እንዲመረመሩ ለማበረታታት ከሚጠቀምባቸው መንገዶች አንዱ ይሄ አውቶብስ ነው። ግዙፉ አውቶብስ ከ100 ሴቶች 343 የሚሆኑ ጥቁር ሴቶች በካንሰር ከሚሞቱባትና የሴቶች የጡት ካንሰር ባየለባት የዩናይትድ ስቴትስዋ መዲና ዋሽንግተን ዲሲ ሲንቀሳቀስ ይውላል። ዛሬም ይሄ አውቶብስ በሰሜን ምስራቅ ዋሽንግተን ቀድሞ ሆስፒታል በነበረው አሁን የተሽከርካሪዎች ማቆሚያ ስፍራ ላይ ቆሞ አገልግሎት እየሰጠ ነው። ጥቁር ሴቶች በካንሰር የመያዝ እድላቸው ከፍተኛ እንደሆነ ባለሙያዎች ይናገራሉ። ገና በለጋ እድሜ በካንሰር የመያዝ እድላቸው ከፍተኛ ሲሆን፣ የካንሰር ህዋሳቶቹም በአስከፊ ሁኔታ ሰውነታቸው ውስጥ ይሰራጫሉ። ምክንያቱ እስካሁን ድረስ ባይታወቅም አስቀድሞ መመርመር ግን ቁልፍ ነገር ነው። ይህም መሰል ተንቀሳቃሽ መኪና ለማህበረሰቡ እጅግ ጠቀሜታ አለው። በተለይም በወረርሽኝ ወቅት የተጠራቀሙ የምርመራ ወረፋዎች እነዚህ አውቶቡሶች አማካኝነት ተቃለዋል። የ76 ዓመቷ ጆርጅ ስቴሪ በካንሰር ምርመራና ህክምና አንድ አመት ማለት ትልቅ ልዩነት ይፈጥራል ይላሉ። ከሶስት አመት በፊት እንደ ጓደኛዬ የነበረችውን እህቴን አጥቻለሁ። እሷና እኔ ሁሌ አብረን ነበር የምንመረመረው። ልክ እንደኔ የእሷም ውጤት ጤነኛ ነበር የሚለው ምርመራ በድጋሚ ማድረግ በነበረባት ጊዜ ተመልሳ ስትሄድ ግን አራተኛ ደረጃ ላይ የደረሰ ካንሰር አለብሽ ተባለች። ስለዚህ ካንሰሩ ሲያሰኘው ነው የሚታየው። በአንድ አመት ጊዜ አሁን ደህና ነኝ የምትይበት ጊዜ የለም። አመታዊ የጡት ምርመራን ጊዜውን ጠብቀው እያደረጉም እንኳን በፍጥነት የሚሰራጭ ካንሰር ከተከሰተ አስከፊ ውጤት ይከተላል። እንደ ጥቁር አሜሪካዊ ለተለየ ካንሰር አይነት ተጋላጭ ነን። ካንሰሩ ትሪፕል ኔጌቲቭ ይሰኛል። ሬጂና ሃምተን የብረስት ኬር ዋሽንግተን አጋር መስራች እና የቀዶ ጥገና ሐኪም ናቸው። ለሆርሞን ህክምና ምላሽ የሚዘ ። ካንሰር አይደለም። ለሆርሞን ምላሽ የሚሰጥ ካንሰር ያለባቸው ሰዎች ለአንድ አምስት ዓመት ጊዜ የሚሆን የሆርሞን ሕክምና የወስዱና ለጡት ካንሰር ተጋላጭ የሚያደርጋቸው ነገሮች ይቀንሳሉ። ነገር ግን ትሪፕል ኔጌቲቭ የተሰኘው የጡት ካንሰር አይነት ሲከሰት በቀዶ ጥገና፣ ጨረር እና ኪሞቴራፒ በመውሰድ ይታከማል። ይሁን እንጂ ትሪፕል ኔጌቲቭ የተሰኘው ካንሰር ለመከላከል የሚሆን ምንም ነገር የለም። ዶና ሄ ትሪፕል ኔጌቲቭ የተሰኘው የጡት ካንሰር የተገኘባት ባለፈው ግንቦት ወር ላይ ነበር። ለዶና ሊሰጣት የሚችል የሚዋጥ ምንም አይነት መድኃኒት የለም። ዶና ካንሰር ሲይዛት ገና 32 ዓመቷ ነበር። ሲጀምረኝ ደረቴ ላይ ይብጠት ነበረብኝ። ልክ እንደ ማንኛውም ሰው ቁም ነገር አላልኩትም። 32 ዓመቴ ስለሆነ በዚህ እድሜ ካንሰር ይዘኛል ብዬ አላሰብኩም። ዶክተሬም አንቺ በካንሰር ለመያዝ ገና ልጅ ነሽ። እብጠቱ ሲስት ሊሆን ይችላል በማለት አልትራሳውንድ እንዳደርግ ነበር የላከኝ። ነገር ግን አልትራሳውንድ ያነሳኝ ቴክኒሻያን ያየውን ነገር ስላልወደደው ከእብጠቱ ላይ ናሙና እንዲወሰድ አደረጉ። ያ ናሙና ነው ካንሰር እንዳለብኝ ያረጋገጠው። መጀመሪያ ላይ ምርመራ ሲደረግልኝ በጣም ፈርቼ ነበር። መሞት አልፈለግኩም ነበር ልጆቼንና ባለቤቴን ጥዬ መሄድ ባለመፈለጌ በጣም ፈርቼ ነበር። ዶና ለእብጠቷ በጊዜ ወደ ሕክምና ያልመጣችው አንድም በወረርሽኙ የተነሳ ሁለት ደግሞ ካለባት የኃላፊነት ጫናና ሐኪም ቤት መሄድ ከመፍራት ጋር የተያያዘ ነው። እንደ ጥቁር በባህላችን ሐኪሞችን እንፈራለን። መጥፎ ዜና ያስፈራናል። መጥፎ ነገር መስፋት አንፈልግም። ምክንያቱም ደግሞ እንዴት እንደምናልፈው ባለማወቃችን ነው። ሐኪም ጋር ትሄዳላችሁ። የጥርስ ህክምናም ጋር ልትሄዱ ትችላላችሁ። ነገር ግን ነገሮችን ገሸሽ ነው የሚያደርጉት። በተለይ ጥቁር ሴት እናቶች በቤታቸው ከልጆቻቸው ጋር ብዙ ነገሮችን ስለሚሸከሙ ቸል ይላሉ። መታመም አይችሉም። ሁሉ ነገር ሲያስተካክሉ ራሳቸውን ይዘነጉታል። ዶክተር ሬጂና ታዲያ ይህ በብዙ ጥቁር ሴቶች ዘንድ የተለመደ ምክንያት ነው ይላሉ። አብዛኞቹ ብቻቸውን ቤተሰብ የሚደግፉ የቤተሰብ አስተዳዳሪዎች ናቸው፣ ብዙ ስራዎች ሊሰሩ ይችላሉ። ስለዚህ ጤናቸው በዋናነት የሚያሳስባቸው ጉዳይ አይደለም። በቅድሚያ በዙሪያቸው ላሉ ሰዎች ነው ትኩረታቸውን የሚያደርጉት። እንደ ሴት እኔም አንቺ ሰዎችም በዙሪያችን ላሉ ሰዎች ቅድሚያ እንደምንሰጥ ከራሳችን ሕይወት በመነሳት ምስክር መሆን እንችላለን። ባለፈው ዓመት ዶና አራት ልጆቿን እያሳደገች የጨረርና የኪሞቴራፒ ሕክምናዎችን እየወሰደች እንዲሁም ደግሞ ሁለት ጡቶቿ ተቆርጦ በሕክምና አሳልፋለች። ሐኪሙ መጀመሪያ ላይ አንቺ በካንሰር ለመያዝ ገና ልጅ ነሽ፣ ምናልባትም ደግሞ ሲስት ሊሆን ይችላል ሲልሽ የነበረሽ ስሜት እንዴት ነበር? ሐኪሙ እንዲያ ማለቱ አሁን ካለፈ በኋላ ስታስቢው ችግር ነበረው? ለሐኪሞቹ የተሳሳተ ነገር ከነገራችሁ ራሷን ታውቋዋለች በማለት ይተዋችኋል። ነገር ግን ዝም ብለው ድጋፍ ማድረግ ነው ያለባቸው። ማለቴ አንቺ ወጣት ነሽ ካንሰር ሊይዝሽ አይችልም፣ የመሳሰሉትን ባይሉ ጥሩ ነው። ምክንያቱ ደግሞ በግልጽ እንደምታዩት ሊከሰት ይችላል። ነገሮች እንደሰው እድሜ፣ ዘርና የኑሮ ሁኔታ ቢለያዩም በአሁን ሰዓት ያለው የጤና መመሪያ ግን ሴቶች እድሜያቸው ከ40 እስከ 50 ባለው እድሜ ውስጥ በየአመት ውጡታቸውን የመመርመር ልምድ እንዲያዳብሩ ይመክራል። ዶክተር ሬጅና ታዲያ ጥቁር ሴቶች ከዛም ቀደም ብለው ምርመራዎችን ቢጀምሩ ይመከራል ይላሉ። ጥቁር ሴቶች ሁሌም ከታች ናቸው ያሉት እነዚህ ካሉት የማህበረሰብ ክፍሎች ጋር ተባብረን ለመስራት መመሪያ ስለምንፈልግ በየማህበረሰቡ የተለየ ነገር ነው ያለው። ለምሳሌ በዚህ በእኔ ማህበረሰብ ውስጥ ያለው ባይዋ ግዛት ካለው ይለያል። እናትና ልጅ ሚሼልና መርሴደስ ሀውኪን የጡት ካንሰር ምርመራ ማሞግራም እንዴት ቀላል እንደሆነ ሊያሳዩን ፈቃደኛ ናቸው። ይህ የስሪዲ ማሞግራም ማሽን በዚህኛው የከተማ ወገን ያለው ብቸኛው ማሽን ነው። Painless Pam, that's what oh, I hear. Lord, I <laughs> ከፍ አድርገሽ እዚህ ጋር ታሳርፊዋለሽ ልጄን ይዤ ዛሬ እዚህ መምጣቴ አብረን ይህንን ማድረጋችን በጣም ጥሩ ነገር ነው መርሴድስ የጡት ምርመራው ምንም አይነት ህመም የለውም ትላለች ህመም አልነበረብኝም እንደ እውነቱ ምንም አይነት ህመም አልነበረብኝም የሚመረምርሽ ሰው ምንም ርኅራሄ አያሳይሽም ጡትሽን ከፍ አድርገው በጣም በሚያም ሁኔታ ነው የሚጫኑት የሚሉ የሚያስፈራሩ ታሪኮችን ሰምቼ ነበር። እናም ምርጥ ነበረች። ምን እየሆነ እንዳለ እያስተማረች ነበር፣ ምቾት እንዲሰማኝ አድርጋኛለች። ያለፉትን ወራቶች በጡት ካንሰር ሕክምና ያሳለፈችው ዶና ሄስ በቅርቡ የጨረር ሕክምናዋ መጠናቀቁን አክብራለች። ያለፉትን ዘጠኝ ወራት እንዴት ዘለቀችው ለሚለው ጥያቄ ታዲያ ከእሷ ጋር አብሮ ጸጉሮን የተላጨው ሁሌም የሚደግፋት ምትዳር አጓሯ፣ ውሻዋ ሲናመን፣ ልጆቿና በማህበራዊ መገናኛ ብዙሀን ላይ ስለ ሕክምናዋ የምታጋራቸው ደጋፊዎቿ ሚና ትልቅ ነበር። ወጣት ጥቁርና ሴቶነሽ፣ አንቺን የሚመስል ሰው በዛ ውስጥ አልፎ እንደሚያውቅ ማየቱ ለእኔ ተስፋ ነው የሰጠኝ። ይሄ ነገር እኔም ላይ ሊከሰት ነው፣ እናም እኔም አሸንፈዋለሁ ትያለሽ። ሰዎች ይህን ስል አያምኑኝም፣ ግን በውስጥ ያለው ትልቅ ማንነት ሰዎች ራሳቸውን እንዲንከባከቡ በማድረግ ደስ የሚለው ነው። ለፒቢኤስ ዘገባ የደን ገረመው ከዋሽንግተን ዲሲ The <laughs> መጠን ደግሞ የምናልፈው ከስፖርት ዘገባ ይኖረናል። ከዛ በፊት ግን ዝግጅቶቻችን እንዴት እንደምታገኙ እናስተዋውቃችሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ብ መሰናዶና አብራችሁን ስለሆናችሁ እናመሰግናለን። ስፖርትን መጨረሻ ላይ እንደምናደርገው ነው የተነገረኝ። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ልዩ ቀናን ካስተዋወቁ የ1960ዎቹና ሰባዎቹ አይረሴ ዘመኞች መካከል አንዱ ድምፃዊ ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይቷል። ጌታቸው ተወልዶ ባደገባት አዲስ አበባ ያረፈው የካሴት 12 ሌሊት መሆኑ የተነገረ ሲሆን በህመም ሰንበቱም ታውቋል። ሀብታሙ ስዩም የጌታቸው ካሳን የኢትዮጵያ ሙዚቃ ዘርፍ ሚናን በቀጣዩ አጭር ዘገባ ያስቃኘናል። በኢትዮጵያ የሙዚቃ ታሪክ ውስጥ በልዩ አዘፋፈን ዘይቤያቸው ከሚታወቁት መካከል አንዱ የ1960ዎቹና ሰባዎቹ ፈርጥ ትዝታን፣ ናፍቆትን ብሎም ማርበኝነትን በዝግታ ምታቀንቅኖ ከአድማጭ ልብ የቀረው ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይተዋል። የዛሬ ሰማንያ ዓመት ገደማ አዲስ አበባ መርካቶ የተወለደው ጌታቸው የሙዚቃ አድማሱን ያሰፋው ግሮሮውን ያሟሸው በወቅቱ የወጣት ኢትዮጵያውያንን ቀልብ ገዝተው በነበሩ የጣሊያንኛ እንዲሁም የአሜሪካውያኑ እንግሊዝኛ ሙዚቃዎች ነበረ። ለሙዚቃ ልቡ ማድላቱን ካልወደዱለት ቤተሰቦቹ ጋር ያልተስማማው ጌታቸው ጸጋ የሚለውን የአባቱን ስም እስከ መቀየር ተወልዶ ካደገባት አዲስ አበባ ወደ ምሥራቅ ኢትዮጵያ ሀረር፣ ድሬዳዋ እስከ መኮብለል ደርሰዋል። ኢትዮጵያ ሙዚቃንና ሙዚቀኞችን ታሪክ ለሚያጠነው ጋዜጠኛና ደራሲው ይናገር ጌታቸው ሙዚቃን ብለው የኮበለለው ታዳጊው ጌታቸው ለምሥራቅ ኢትዮጵያ ቀጠና የዘመናዊ ሙዚቃ ማንሰራራት የነበረውን ሚና እንዲህ ገልጸዋል። በኢትዮጵያ ሙዚቃ ውስጥ ጌታቸው ካሳ የሚልን ስም በማስተዋወቅ በኩል ቀዳሚው ስፍራ ሀረር ነው እና ጌታቸው ሀረር ሂዶ ሙዚቃን መስራት ከጀመረ በኋላ፣ በተለይ ደግሞ ምስራቃዊ ሰጎን የሚባለው የሙዚቃ ኦርኬስትራን በእጅጉን የሚተማመንበት እና በተለያዩ ቦታዎች የእሱን ስራዎች በማቅረብ በምስራቅ ኢትዮጵያ ያለው የኢትዮጵያ ሙዚቃ እንቅስቃሴ እንዲያብብ የበኩሉን ሚና በመወጣት ሂደት ውስጥ በታሪክ አንድ ስፍራ ይዞ ይገኛል ወይም ደግሞ አንድ ስፍራ ሊይዝ ይችላል ብሎ መናገር ይቻላል። የጌታቸው ሚና የመጀመሪያው የሚሆነው በተለይ አዲስ አበባን ማዕከል ያደረገው የኢትዮጵያ ሙዚቃ እንቅስቃሴ ከአዲስ አበባ ውጭ ባለው አካባቢም ስፍራ እንዲኖረው በተለይ ደግሞ በምስራቅ ኢትዮጵያ ሀረር ላይ በነበረው እንቅስቃሴ ውስጥ የራሱ ስፍራ ያለው ሰው ተደርጎ ይወሰዳል። ጌታቸው ወደ አዲስ አበባ ከተመለሰ በኋላ የኢትዮጵያ ዘመናዊ ሙዚቃ ተሳትፎውን ያሰፋው በ1960 ዎቹ ከፈጣን ባንድ ጋር በፈጠረው ጥምረት ነው። በይቀጥላልም በዘመኑ እውቅ ከነበሩ ሸበሌ ባንድና ዋልያስ ባንድ ጋር ለመስራት ችሏል። የውቤ በረሃ ድምቀት በነበረው ፓትሪስ ሉሙምባ የምሽት ክበብና ሰንጋ ተራ ላይ ነግሶ በኖረው ሶምበሪኖ ክለብ ተናፋቂ የዘመኑ ድምፃውያን መካከል አንዱ ጌታቸው ካሳ ነበረ። በኒው ጊዜያት የኢትዮጵያን ኦርኬስትራዎች ገናናነት ወደ ባንዶች የሚጋባ ዘንድ የነበረውን አስተዋጽኦ ጋዜጠኛና ደራሲ ይናገር ጌታቸው እንዲህ ይዘክረዋል። በኢትዮጵያ ሙዚቃ ውስጥ ኦርኬስትራ መሪ ሆኑ፣ በኦርኬስትራ ውስጥ የደመቁ በጣም በርካታ ሰዎች አሉ ጥላሁንን፣ ብዙነሽን፣ ማህሙድንም ሌሎችንም ልንጠቅስ እንችላለን። እና ለማየሆንም ከኦርኬስትራ ጋር አያይዘን ነው የምናነሳቸው። ይሁንና በኢትዮጵያ የባንድ እንቅስቃሴ ውስጥ ግን መሰረት ጥለዋል ወይም ደግሞ ከኢትዮጵያ የባንዶች እንቅስቃሴ ማበብ ጋር ግን አያይዘን ልንጠቅሳቸው ምንችላቸው ሰዎች፣ የምናስተሳስራቸው ሰዎች በጣም ጥቂት ናቸው። ከነዚህ መካከል ቀዳሚዎቹን ማለቴ ነው እንግዲህ የነ ሙላቱ ከዛ የነጋሽ ግርማ በየነ እንቅስቃሴ እነ ኃይሉ መርጊያም በጥቂቱ ምድር ጦር ሰራዊት ጋር ቢቆይም እንደዚህ ከነዋሊያስ ጋር ሆኖ ሌሎችም የራሳቸውን በባንድ እንቅስቃሴ ውስጥ ኢትዮጵያ ከኦርኬስትራ ውጭም በባንዶች የሙዚቃ መልክ እንድትወከል በማድረግ የባንድ እንቅስቃሴ እንዳብብ በማድረግ በኩል ውስጥ የጎላ ሚና ነበራቸውና በኢትዮጵያ የባንዶች እንቅስቃሴ ማበብ ውስጥም ጌታቸው ካሳ በጣም የራሱ ሚና የነበረው የራሱ አበርክቶ የነበረው ሰው ነው። በአስራ ዘጠኝ ሰባዎቹ አማሃ ሸቴን ከመሰሉ የሙዚቃ ሳታሚዎች ጋር ወዳጅነት የፈጠረው ጌታቸው በአመሃ ከሊፋና ፊሊፕስ ድርጅቶች አማካኝነት ነጠላ ዜማዎችና ሸክላዎችን ለአድማጮች አድርሰዋል። ጌታቸው ካሳ በኢትዮጵያውያንና ምዕራባውያን ሙዚቃ መካከል ኪናዊ ድልድይን ከፈጠሩ ሙዚቀኞች መካከል አንዱ አድርገው የሚቆጥሩት ጥቂት አይደሉም። ጋዜጠኛውና ደራሲው ይናገር ጌታቸው ይህንን የጌታቸውን ካሳ አበርክቶት በተመለከተ ይህንም ብሏል። ጌታቸው እንግዲህ የጥቁር አሜሪካውያን የሙዚቃ ተጽዕኖ የነበረበት ባለሙያ ነው። ይሁን እንጂ እሱ እነዚህን ጥቁር አሜሪካውያንን የሙዚቃ ተጽዕኖዎች ይዞ ወደኛ ሀገር ሙዚቃ ወይም ደግሞ ኢትዮጵያዊ የሆኑ ሙዚቃዎች ጨዋቶችን ሊጫዋት ሲሞክር ፈጽሞ ኢትዮጵያዊ በሆነ መልክ ፊውዝ አድርጓቸዋል ወይም ቀይጧቸዋል ብሎ መናገር ይቻላል። ቅላጼ ያለባቸው በጣም ውብ የሆኑ ሙዚቃዎችን ነው ይጫወት የነበረው። ጌታቸው ካሳ እንደሚታወቀው ና የውጩን ሀገር የሙዚቃ ጫወት ከኢትዮጵያዊነት ጋር ያዋደደበት መንገድ በጣም ልዩ ና የእሱንም ኢትዮጵያዊ ፔንታቶኒክም ዲያቶኒክም ውስጥ የምናገኘው ውብ የሆነ ቅላጼ የነበረው በ1973 ዓ ም ወደ ዩናይትድ ስቴትስ ለሥራ ያቀናው ዕውቁ ድምፃዊ በስደት ሕይወት ውስጥ ለ27 ዓመታት ቆይተዋል። በእነዚህ ዓመታት ውስጥ በአሜሪካ በሚገኙ የተለያዩ ትውልደ ኢትዮጵያን መድረኮችና የመዝናኛ ስፍራዎች ውስጥ በተናጠልና ከሌሎች ድምፃውያን ጋር ሥራዎቹን አቅርበዋል። እኒህ ዓመታት ድምፃዊው ተጨማሪ አዳዲስ ሥራዎችን ማቅረብ እየቻለ ሳይጠቀምባቸው ያለፈባቸው የስደት ሕይወትን አሉታዊ ገጽታ ማሳያ ጊዜያት ናቸው ሲሉ የሚጠቅሷቸው አሉ። ለዓመታት የኢትዮጵያን ሙዚቃ የሚመለከቱ ጉዳዮችን በሀገር ውስጥም ሆነ በውጭ አገራት የሚኖሩ ኢትዮጵያን ድምፃውያንን ሕይወት ሲዘግብና ሲሰንድ የኖረው የራዲዮና ቴሌቪዥን መሰናዶ አቅራቢው ተወልደ በየነ ተቦድነ ከዚህ የተለየ ሀሳብ አለው። ጌታቸው ለሥራዎች የላቀ ጥራት ከሰጠው ትኩረት አንጻር መታየት እንዳለበት ያስረዳል። ሀሳቡ እንደ ሀሳብ መነሳቱ ትክክል ነው ብዬ አስባለሁ። ነገር ግን አብሮ ጎን ለጎን ማየት የሚቻሉ ነገሮች ደግሞ ሊኖሩ ይገባል። ጌታቸው እንደ አብዛኛው እምነትና አመለካከት የነበረው ነው። በዛ እምነት ውስጥ ከሚያምንበት ነገሮች ወጥቶ ሌሎች ነገሮችን ላለማድረግ ብዙ ፈተናዎች ነበሩበት ብዬ አስባለሁ። ለዚህ እንደ ምክንያት የምቆጥረው ሙዚቃ የራሱን ደረጃና መጠን በጠበቀ ትናት ከሰራቸው ስራዎች በተሻለ መልኩ ባበረክት የበለጠ ለታሪኬም አብልጬ ለመወዳትን ሙዚቃ ዋጋ በከፍል ተገቢ ባለሙያ እንደነበር አውቃለሁ። ለዚህም ማሳያ ምነግር ጌታቸው የመጨረሻ አልበሙን ይሄ ብዙዎቻችን በተለይ አዲሱ ትውልድ ማለቴ ነው፣ አዲስ አበባ እወድሻለሁ፣ ቀና ብዬ ሳየው ሰማይ የሚሉትን ጨማምሮ ያሉበት አልበም የሰራው ከሰላሳ አምስት ዓመት በፊት ነው። ነገር ግን አሁንም እንደ አዲስ ስራ ነው ለትውልዱ መጥኖ ዘሪቱ ከበደና ሚካኤል በላይነህ የተባሉ ወጣት ድምፃውያንን ከአዲሱ ትውልድ አሸንፎ ስራው ድጋሜ እንዲሰራው ነው። ወደ ሌሎችም እየተጋባ ያለው ያን ስታይ አሻግሮ የማየት ብቃቱ እና ሙዚቃን በሚመጥን ደረጃ ለመስራት የነበረውን ፍላጎት ያሳያል። አንዳንዴ በአመት ስድስት አልበም ምንም ውስጥ የማይገባ ልሰራ ትችላለን። በትክክለኛ ሚዛኑ ሲመዘን ግን ጥራት ያላቸው ነገሮች ምን ያህል ተሰርተዋል የሚለውም ግምት ውስጥ መግባት ያለበት ይመስለኛል። ዞሮ ዞሮ ከነበረው የስደት ጫናና ሌሎች ተያያዥ ጉዳዮች አንጻር ጌታቸው ክብሩንና ፍቅሩን በአግባቡ የተጠቀመ ይመስለኛል። በኢትዮጵያ እስራ ምዕት ወይንም ሚሊኒየም ማግስት ወደሚወዳት ሀገሩ ማንነቱን እንደጠበቀ የተመለሰው ጌታቸው በቀጣይ ዓመታት በተለያዩ መድረኮች ላይ ዘመን ተሻጋሪ የሙዚቃ ስራዎቹን አቀንቅኗል። በቅርብ ዓመታት ውስጥ ደግሞ በምሽት መዝናኛዎች ላይ ተወዳጅ ሙዚቃዎችንም ያስደምጥ ነበረ። የቅርብ ሳምንታት ክራሞቱ በጤና እክል የተፈተነ ነበረ። ጌታቸው ካሳ በመጨረሻዎቹ ዘመናት ላይ የሚሰራ የነበረው ጊዜ ባርና ሬስቶራንት ነው። አንድ ጓደኛችን ክለብ ውስጥ ነው የሚሰራው። ቤተያውጌቾ ደግሞ እንደሚታወቀው ከሰው ጋር ያለው አቅራቦት በጣም ውስና ውስንና ውስን ነው። እጅግ በጣም ውስን ነው። በዚህ እና በሌሎች ምክንያቶች ትንሽ ስራ ላይም ገባ አውጣ ነበር ለው። በመጨረሻ አካባቢ ግን ስራ መምጣት አልቻለም። ለምን እንዳልመጣት የሚሰራበት ቤት ባለቤት ተደውሎ ሲጠየቅ እግሩ እንዳመመው ተናገረ። የሰማነው አቻሬ ነው። አቻሬ የኪነ ጥበብ ሰዎችን ለማገዝ ያለሙ መርሃ ግብሮችን በማስተባበር ድጋፍ ለሚሹትም ቀድሞ ደራሽ ናቸው ከሚባሉ የኪነ ጥበብ ወዳጆች መካከል አንዱ ነው። አንጋፋውን የሙዚቃ ሰው የመጨረሻ ጊዜያት አቻሬ እንዲያስታውሳቸዋል ደወለልኝና ተያይዘን ወደዛ ሄድን። ስንሄድ እግሩ አብጧል፣ መነሳት አልቻለም። ብቻ ቶሎ ቶሎ ብለን አንድ ሆስፒታል ወሰድነው። አንድ መልካም ሳሳቸው ጋር ውሰድ ነው ያንን ሆስፒታል ተፈቅዶ ከገባ በኋላ ቀድሞ ልኳላ። በኋላ ወደ ማታ አካባቢ መታቀም ፍላጎት የለኝም ብሎ እንዲህ ብሎ ተመስሎ ወጣ። ከዛ ወዳ ቤቱን የሄደው አንድ ወር በኋላ ደውሎ ምግብ አምጽቢ ማለት ጀመረ። ምግብ ሲሄድለት ምግብ የያዙ ሰዎች ተነስቶ መቀበል አልቻለም። በሩ መክፈት አልቻለም። በዚህ አንድ ለሶ እስከናገረ በጣም አሳሳቢ ሁኔታ ያደረሰ። እኛም ተነስተን ሄድን። ያለው ሁኔታ ስናይ ትንሽ አስቸጋሪ ስለፈራን፣ እኛም በሩ መክፈት አልፈለግም። በራሳችን ፈቃድ ፖሊስ ጋር አመልክተን ፖሊስ መጥቶ ነው የከፈተው። ያው ወድቋል። እንደዚያም ሆኖ እንግዲህ ተሯሩጠን የሚረዳን አካል ፈልገን ወዲያ ወዲህ ብለን ሆስፒታል እንዲገባ አደረግን። የካቲት ገባ። እዛ ከደረስን በኋላ ግን ደና ነበር ይናገራል። ኮንሽንስ ነው ግን ሐኪሞች በቃ ልቡ እንደደከመች ና ደን በደንብ እንደሚያሰራጭ ነገሩን። በዚህ ሁኔታ ዋለና እዛው አደረ። ግን ነገር ግን በቃ በዚህ ሰዓት ተኩል ላይ ደወሉልን እና ማረፉን ነገሩን እና በዚህ ሁኔታ ነው እንግዲህ አሟሟቱ ሁኔታ የድምፃዊውን የቀብር ስነ ስርዓት ለማስፈጸም በስራ ላይ የነበረው አቻሬ የአንጋፋውን የሙዚቃ ሰው ሁኔታ በመመልከት ድጋፋችሁን ላልነፈጉ አድናቂዎችና ወዳጆች ይህንም ብለዋል። ታመመ ተቸገረ ሲባል በጣም ልበሩሮች እዛ አሜሪካን ውስጥ አሉ። እነሱ ሁልጊዜ የሚመሰገኑ ናቸው። ዳርሜሌሽ፣ ተስፋዬ ተቦርነ፣ በየነ እነዚህ ሁለቱ በብዙ መንገድ እየረዱን ነው እና እጅግ በጣም እናመሰግናቸዋለን። ከድምፃዊ ጌታቸው ካሳልፈት በኋላ አድናቂዎቹና ወዳጆቹ የሀዘን ምልክቶቻቸውን በተለያዩ ማህበራዊ አውታሮች ላይ አድርሰዋል። መልእክቶቹ የጌታቸው ሙዚቃዎች እንደ ነፋሽ ሽው ብሎ የሚያልፉ ሳይሆን በልብ ውስጥ ለአመታት የሚታተሙ ለትውልድ ቀሪ ቅርሶች መሆናቸውን ጠቋሚ ይመስላሉ። እርግጥ ነው ጌታቸው ካሳ የከረመ ፍቅርንና እወድሻለሁ በሚሉ ዜማዎች የአፍቃሪን ህመም አስታሟል። ሀገሬ ትዝታሽ፣ አዲስ አበባ፣ ሀገሬን አትንኳት በሚሉ ዜማዎች ደግሞ የሀገር ፍቅርና ናፍቆትን ከጀግና ኢትዮጵያውያን መታሰቢያ ጋር አሰናኝቶ አቅርቧል። እመኛለሁ የሚለውን የመሰሉ ዜማዎቹ ደግሞ ኑሮውን ከብልሃቱ ማስማማት ላቃታቸው የመንፈስ አጋርነትን አሳይተዋል። ኢትዮጵያን ሙዚቃ የሚመለከቱ የራዲዮና ቴሌቪዥን ዝግጅቶች አቅራቢው እንዲሁም የኢትዮጵያ ሙዚቀኞችን ታሪክ ሰናጁ ተወልደ በየነ ተቦርነን ለመሰሉ ከአድማስ ማዶ የትውልድ አገራቸውን ውሎና ዳር በስስት ለሚያዩ ከጌታቸው ሙዚቃዎች አንዳንዶቹ ከሙዚቃነትም በላይ ይሻግራሉ። ሀገሬ ናት እንኳት ለእኔ የተለየ ትርጉም አለው። በዋነኛነት ሀሳቡን የጻፉበት መንገድ፣ ዜማውን የፈጠሩበት ሂደት የኢትዮጵያን የቆየ ታሪክና ለመዘከር የተጠቀሙት የዚህ ልዩ ትርጉም ይሰጠኛል። አሁን በአንተ ድሜ ልበል አንተ ለወክል ለጊዜ ሆና፣ ሀገራችን ባለው የፖለቲካ ሂደት እና ታሪክ እያንዳንዱ ነገር አብሮ የመኖራችንን ታሪክና ውል የሚያላላ በሆነበት ዘመን ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር እንደነበረች በዛ የጌታቸው ውብ ስራዎች ተቃርተዋል። ገና ሲጀምር የብዙሀን እናት መመኪያ የምንላት እማማናትና ትንኳት ነው የሚለውና የብዙዎች እናት ከመሆኗ አንጻርና ለመሥዋዕትነት እነዛ ልጆቿ ሁሉ ዝግጁ እንዲሆኑ አድርጎ ከማነሳሳት ጀምሮ ውብ በሆነ ልብን በሚሰረስር ዜማ ትልቅ መልእክት ያስተላለፈም ነው። የብዙሃን እናት መደጋ የምንላት እማማናትና በሕመም ውስጥ ስለ መቆየቱ የተነገረለት አንጋፋው ድምፃዊ የካቲት 12 ቀን 2016 ዓ ም በ80 ዓመቱ ከዚህ ዓለም በሞት መለየቱ ታውቋል። ሥርዓተ ተቀብሩም በቅድስት ሥላሴ ካቴድራል የካቲት 14 ቀን 2016 ዓ ም ተፈጽሟል። አንጋፋው ድምፃዊ ጌታቸው ካሳ ያንዲት ሴት ልጅ አባት ነበረ። ለአድናቂና ቤተሰቦቹ መጽናናትን እንመኛለን። የመጨረሻው ዘገባችን ስፖርት ነው። ኬኔዲያ ባተህ ይቀጥላል በቱኒዚያ በተካሄደው የአፍሪካ ሀገር አቋራጭ አትሌቲክስ ሻምፒዮና ኢትዮጵያ የምንጊዜም ተቀናቃኟን ኬንያን በመከተል ሁለተኛ ደረጃን ይዛ አጠናቃለች። ትናንት እሁድ የካቲት 17 ቀን 2016 ዓ ም በቱኒዚያዋ ሀማመት ከተማ በተካሄደው ስድስተኛው የአፍሪካ ሀገር አቋራጭ ሻምፒዮና ላይ ኢትዮጵያ በወጣት ሴት 6 ኪሎ ሜትር፣ በወጣት ወንድ 8 ኪሎ ሜትር፣ በአዋቂ ሴትና ወንድ 10 ኪሎ ሜትርና በድብልቅ ሪሌ በአጠቃላይ በ28 አትሌቶች መወከሏን የኢትዮጵያ አትሌቲክስ አትሌቲክስ ፌዴሬሽን መረጃ ያመለክታል። አስራ አንድ ሀገራት በሻምፒዮናው የተወዳደሩ ሲሆን ኢትዮጵያ በግልና በቡድን ሁለት ወርቅ፣ አምስት ብርና ሶስት ነሐስ በድምሩ አስር ሜዳሊያዎችን በማግኘት ሁለተኛ ወጥታለች። በሌላ የአትሌቲክስ መረጃ በፖርቹጋሏ የባህር ዳርቻ ከተማ አልቡፌራ ትናንት በተካሄደ የአገር አቋራጭ ውድድር ኢትዮጵያዊቷ ልቅናምባ አሸንፋለች። አትሌት ልቅና የ9.13 ኪሎ ሜትር ውድድሩን 30 ደቂቃ ከ45 ሰከንድ በማጠናቀቅ ስታሸንፍ ሌላዋ ኢትዮጵያዊት አትሌት አስማረች አንለይ ሶስተኛ ወጥታለች። ሁለተኛ ደረጃን ይዛ ያጠናቀቀችው የቡሩንዲ አትሌት ናት። በወንዶች ምድብ የስፔን የኡጋንዳና የቡሩንዲ አትሌቶች ከአንድ እስከ ሶስት ያለውን ደረጃ ይዘው አጠናቀዋል። ሊቨርፑል በዌምብሌይ ስታዲየም በተካሄደው ውጥረት የበዛበት የፍጻሜ ጨዋታ ቼልሲን አንድ ለዜሮ በማሸነፍ የካራባው ዋንጫን አሸንፏል። ክለቡ የራሱን ክብረ ወሰን በማሻሻል አስረኛውን የእንግሊዝ ሊግ ዋንጫን ያነሳበትን ብቸኛ ግብ ቨርጂል ቫንዳይክ በተጨማሪ ሰዓት መጠናቀቂያ ላይ በግንባሩ አስቆጥሯል። የእሁዱ ድል የአሰልጣኝ የእርገን ክሎፕን የሊቨርፑል የመጨረሻ ዓመት ያጣፈጠ ከመሆኑም ባለፈ ከክለቡ ጋር ባዶ እጁን እንደማይለያ ያረጋገጠ ስኬት ሆኗል። እንደ ሞሐመድ ሳላ ዳርዊን ኑኔዝ ና አሌክሳንደር አርኖልድ ያሉ የመጀመሪያ ተሰላፊዎቹ የተጎዱበት ሊቨርፑል በአብዛኛው በታዳጊ ተጫዋቾች ነው ቼልሲን የገጠመው። ክሎፕ እድሜያቸው 21 እና ከዚያ በታች የሆኑ ሰባት ተጫዋቾችን ተጠቅመዋል። ይህን የታዘበው የቀድሞው የእንግሊዝና የማንቸስተር ዩናይትድ ተከላካይ ጋሪ ኔቪል ጨዋታውን የክሎፕ ታዳጊዎች ከቢሊዮን ፓውንድ ሰማያዊዎች ጋር ያደረጉት ሲል ጠቅሶ ክሎፕ በእነዚህ ታዳጊዎች ሊኮራ ይገባል በማለት ስካይ ስፖርት ላይ መና የሀገሩን አሶሽየትድ ፕሬስ ዘግቧል። ክሎፕ በውድድር አመቱ መጨረሻ በገዛ ፈቃዱ ከኃላፊነቱ የሚነሳ ሲሆን በአመቱ ከሚፋለምባቸው አራት ዋንጫዎች አንዱን አሳክቷል። ሊቨርፑል በአሁኑ ሰዓት የፕሪምየር ሊግ የደረጃ ሰንጠረዥን እየመራ ሲሆን በኤፍ ኤ ካፕ ና በኤውሮፓ ሊግ ፉክክር ውስጥም ይገኛል። ክሎፕ ከትናንቱ ድል በኋላ በሰጠው አስተያየት እዚህ የሆነው ፍጹም የሚደንቅ ነው። የማይቻለው ነው የሆነው። ታዳጊዎቹ በጣም ጥሩ ነበሩ። በዚህ ምሽት የዚህ አካል በመሆኔ ራት ይሰማኛል ሲል ተናግሯል። የቼልሲው አሰልጣኝ ሞሪሲዮ ፖቼቲኖ በበኩሉ ተጫዋቾች ፕሮፌሽናል ናቸው። ከ90 ደቂቃ በኋላ ጨዋታውን ለማሸነፍ በጣም ተቃርበን ነበር። ሕመሙ ሊሰማቸው ይገባል ሲል መከፋቱን ተናግሯል። በ2022 ሊቨርፑልና ቼልሲ በሁለቱም የሀገር ውስጥ የፍጻሜ ጨዋታዎች የተገናኙ ሲሆን ሊቨርፑል የሊግ ና የኤፍኤ ዋንጫዎችን በፍጹም ቅጣት ምቶች በማሸነፍ አንስቷል። ኬንያዊው አትሌት ቻርለስ ኪፕ ኮሪር ኪፕ ሳንግ ቅዳሜ የካቲት 16 ቀን በካሜሩን የተካሄደውን የተራራ ላይ ሩጫ ካጠናቀቀ በኋላ ህይወቱ ማለፉ ተዘግቧል። የ33 ዓመቱ የማራቶን አትሌት ውድድሩን አጠናቆ ሽልማቱን ከተቀበለ በኋላ ራሱን ስቶ መውደቁን አንድ የካሜሩን ባለስልጣን ለሪፖርተሮች ተናግረዋል። አትሌቱን ከወደቀበት በማንሳት ውድድሩ በተካሄደበት የካሜሩን ደቡብ ምዕራባዊ ግዛት ወደሚገኙ ሆስፒታል ተወስዶ የነበረ ቢሆንም ህይወቱን ማትረፍ ሊያስከፍ ግን አልተቻለም። ሆስፒታል ከገባ ከጥቂት ደቂቃዎች በኋላ ህይወቱ ማለፉ ታውቋል። ውድድሩ የተካሄደበት ግዛት አስተዳዳሪ በርናርድ ኦካላይ ቢሊያ ኪፕሳንግን ለሞት የዳረገው የልብ ድካም ሊሆን እንደሚችል ለሪፖርተሮች ተናግረዋል። ኪፕሳንግ የውድድሩን የፍጻሜ መስመር ከማለፉ ጥቂት ቀደም ብሎ ህመም ተሰምቶት ውድድሩን አቁሞ እረፍት ካደረገ በኋላ በመሮጥ 16ኛ ደረጃን ይዞ ጨርሷል። አትሌቱ በካሜሩን የ42 ኪሎ ሜትር የማራቶን ውድድር ላይ ሲሳተፍ ለመሳተፍ የቅዳሜው አራተኛው ነበር። የኬንያ ታይምስ መረጃ እንደሚያመለክተው ውድድሩ ከባህር ጠለል በላይ ከ4000 ሜትር ከፍታ ላይ በሚገኝ ወጣ ገባ መሬት ላይ የተካሄደ ነው። በሳምንቱ መጨረሻ በተካሄደው ለምሽቱ የያዝናቸው ዘገባዎች ተጠናቀዋል። በነገው ምሽት እንገናኝ።